ये बहाली मद्रकमे ऐसा चेथरा सर पलच सही हाँ የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል ለኢትዮጵያ የኪነ ጥበብ እድገት ከፍተኛ አስተዋጽኦ አድርጓል ሲል የሸለመውን አንጋፋውን አርቲስት አብራር አብዶን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ቅዳሜ ነሐሴ 30 2007 ዓ ፍራንክፈርት ካልክሃይም በሚገኝ ሰፊ አዳራሽ ውስጥ በተከናወነው የክብር ሽልማት አሰጣጥ ስነ ስርዓት ላይ በኢትዮጵያና አውሮፓ ነዋሪ የሆኑ በርካታ አርቲስቶችም ተገኝተው ነበረ። የባህል መድረካችን የኢትዮጵያ የኪነ ጥበብ ማዕከል ጀርመን ፍራንክፈርት ላይ የነበረውን መሰናዶ ሊያስቃኝን ተዘጋጅቷል። መልካም ቆይታ። ከኢትዮጵያ ጀርመን የኢትዮጵያ ብሔራዊ ኪነ ጥበብ ማዕከል ባዘጋጀው ስነ ስርዓት ላይ በመገኘትና ሙዚቃ በማቅረብ በሚሰበሰበው ገንዘብ ለኪነ ጥበብ ድጋፍ እንዲሆን በማድረግ አስተዋጽኦ ካደረጉት ሙዚቀኞች መካከል አንዷ የድምፃዊ መቤት ነጋሲን ኢትዮጵያዊ የተሰኘውን ሙዚቃ ነበር ያደመጥ ነው። ዋና መቀመጫውን ጀርመን ያደረገው የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል የኪነ ጥበብ ሰዎችን ለመርዳት በኪነ ጥበብ ካደጉ ሀገሮች እኩል ኪነ ጥበብና ከያኔን ለማሳደግ እንዲሁም በኪነ ጥበብ ካደጉ ሀገሮች ጋር ኪነ ጥበብን ከያኔን ለማስተካከል የተቋቋመ ማዕከል ነው። ይህ ማዕከል ከተቋቋመ አምስተኛ ዓመቱን የያዘ ሲሆን ድርጅቱ አቅም ያነሳቸውን አንጋፋ የኪነ ጥበብ ሰዎች ይደግፋል። አንጋፋ የኪነ ጥበብ ሰዎችን ወደ ጀርመን በመጋበዝም የክብር ሽልማትን ይሰጣል። ማህበሩ ዘንድሮ ለሶስተኛ ጊዜ ባዘጋጀው አመታዊ የክብር ስነስርዓት ላይ አንጋፋውን አርቲስት አብራር አብዶን የክብር ተሸላሚ አድርጓል። ዋና መቀመጫውን ጀርመን ያደረገው የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል ዋና ስራ አስኪያጅ አቶ ተፈሪ ፈቃደ እንግዲህ መነሻውን ለማወቅ ያክል በመጀመሪያም በራሱ በዚሁ ባይ ኪነ ጥበብ ውስጥ ያለፍኩ ሰው ነኝ እና ቀደም ሲል ኢትዮጵያ ውስጥ በነበርኩበት ሰዓት በተለያዩ ቲያትር ቤቶች በተለይም ደግሞ ያሳደገኝ ኪነት የሚባል በየከፍተኛው የነበረ የሙዚቃ ክፍል አለ። በዛ ውስጥ ከዛ ደግሞ እንግዲህ ወደ የቲያትር ቤቶች ገብቼ ብዙ በኪነ ጥበብ ውስጥ አለፍኩ እና ያ የኪነ ጥበቡ ፍቅር ነበር እና ይህን ነገር ያነሳሳኝ ዋናው ከብዙ ጊዜ በኋላ ወደ ኢትዮጵያ ቤትኩበት ጊዜ የአርቲስት ለውንገሰሰ ሞትና አመልክቶ ነበር። እዛ ቦታ ላይ ስገኝ ቀደም ሲል በየ ትያትር ቤቶች የሚማቃቸው እነዚህ ታዋቂ አንጋፋ የተባሉ የምናከብራቸው ኢትዮጵያ የሚወዳቸው የሚያከብራቸው አንጋፋ አርቲስቶች በእውነቱ በጣም በአሳዛኝ ሁኔታ ሆኖ ያየኋቸው እና በጣም ጥበብ ያላቸው እነዚህን የሚያካክሉ ሰዎች በኢኮኖሚም በጣም ወድቀዋል እና ሕክምና የሚያገኙበት ነገር አልነበረም በበቂ ሁኔታ እና መድኃኒት መግዣ እንኳን የሌላቸውን ሁኔታ ተመለከትኩ። ወዲያው እንግዲህ እዛው ተወሰኑ ቀናት በኋላ በጉዳዩ የሚመለከታቸውን ክፍሎች እንደ ሙዚቀኛ ማህበር፣ ትያትር ክፍሎችን፣ የተለያዩ ክፍሎችን አነጋገርኩ። እናቷ እያልን ሙላት ተረስያ ሙላት የሙዚቃ ማህበር ሊቀመንበሩ እና አቶ ዳዊት ይፍሩን ለምን ሆነ? ምንድንስ ነው መደረግ ያለበት? እንዴት ነው ዝም ብለን ልናያቸው የሚገባው? አልኩ። በእውነት እግዚአብሔር ይስጣቸው ብዙዎቹ ትኩረት ሰጡት እና እኔ ወደ አለሁበት ወደምኖርበት ሀገር ወደ ጀርመን ከመመለሴ በፊት እዛው ብሔራዊ ቲያትር ውስጥ አንድ ፓነል ዲስከሽን ስናደርግ ተስማማት እንግዲህ፣ ከተለያየ ክፍል የተውጣጡ አርቲስቶች በቦታው እንዲገኙ አደረግ። ከዚህ ጊዜ ጀምሮ የተቋቋመው ድርጅት ዛሬ አምስተኛ ዓመቱን ይዞ ለሶስተኛ ጊዜ ከአርባ ዓመት በላይ በኢትዮጵያ የኪነ ጥበብ መድረክ ታዋቂ የሆነውን አንጋፋውን ተዋናይ አብራር አብዶን ጋብዞ የክብር ሽልማት ሰጥቷል። አብራር አብዶ ስለተሰጠው ክብር እንዲህ ነበር የገለጸው ብዙ ነገር እንድትሰማኝ ማለት እንግዲህ አርባ ሁለት አመት መድረክ ላይ ሰርቻለሁ። አንድ ሁለቴ ሪኮግኒሽን አግኝቻለሁ። እንደዚህ አይነት ሽልማቶች ማለት በመንግስት ሳይሆን በግለሰብ ጊዜ ፍቅር ሲፈርድ የሚል ትያትር ሰርቼ ቴዎድሮስ ተሾመ በግሉ ሸልሞኛል። እንደዚሁ በተረፈ ይሄ ሶስተኛ ሽልማቴ ነው። እንደዚህ አይነት ሽልማት ሲያጋጥመኝ ግን በመንግስት አይደለም በግል ነው እና እኔ ረጅም አመት ያገለገልኩት ለመንግስት ነው እና ሰርቼ መጨረሻ ላይ ጡረታ ከወጣ በኋላ እንደዚህ አይነት ሪኮግኒሽን ማግኘት ትልቅ ነገር ነው ለእኔ። በታሪክ ማንም ያላደረገውን ጀርመን ሀገር መጥቼ ያም ተጋብዤ አየር መንገድን ጠይቀውም ቢሆን ወጪን ሸፍነው እዚህ ድረስ መጥቼ መሸለሜ ይህንን ሪኮግኒሽን ማግኘቴ ትልቅ ክፍያ ነው ለእኔ። የአርባ ሁለት አመት ክፍያ ነው ለእኔ። በጣም ትልቅ ነገር ነው። እንደገና ወጣት መሆን ቢቻል ይሄ ስራ ይሄ ሽልማት እንደገና እንደ ሀብይ እንዲጀምር ያስገድደኝ ነበር። የእድሜ ጉዳይ ነው እንግዲህ አሁን ተመስገን እያልኩ ሙስሊም ነኝ፣ አልሐምዱሊላ እያልኩ በተደረግልኝ ነገር እያመሰገንኩ ከመሄድ ውጭ መቼም ልጅ መሆን አይቻልም እንጂ ይሄ ሽልማት ልጅ ማድረገኝ ነበር። እና በጣም ነው ደስ ያለኝ። እንዲህ አይነቱ እውቅና እኛ ተዋንያን አሊያም የኪነ ጥበብ ሰዎችን ብቻ ሳይሆን ለኢትዮጵያ ኪነ ጥበብ መድረክ ማበብ ትልቅ አስተዋጽኦ አለው ያለው አንጋፋው ተዋናይ አብራር አብዶ በጀርመን ካለው ተሞክሮ መማር ይገባል ይገባናል ሲል ገልጿል። እንግዲህ መማር ከቻል አሁን ጀርመን ከተቋቋመው የኪነ ጥበብ በጎ አድራጎት ማህበር ነው መማር ያለብን። ይሄ በጎ አድራጎት ማህበር አዲስ አበባ ውስጥ ቅርንጫፍ አለው። ይሄ ቅርንጫፍ አዲስ አበባ ቅርንጫፍ ራሱ የሚረዳው በጀርመን በጎ አድራጎት ማህበር ነው እዚህ ባሉ ወጣቶች፣ በተለኝም ተፈሪ ፈቃደ እና ጓደኞቹ በሚያደርጉት ጥረት የጀርመን ያሉ ኢትዮጵያውያን በሚያደርጉት ጥረት ነው ይህ ማህበር አዲስ አበባ ያለው ራሱ የሚደረዳው እና በዚህ ማህበር ብዙ ሰዎች የተረዱ ነው። አመት በዓል ጦማቸውን ማድረግ የሚችሉ ሰዎች አመት በዓልን አዝነው እንዳያሳልፉ ሲታመሙ በማሳከም ሲሞቱ ቀብራቸው እንዲያምር በማድረግ ይህ ማህበር በጣም ትልቅ ስራ እየሰራ ነው። ላለፉት አራት እና አምስት አመት አመት ሁሉም የሚያውቀው ይመስለኛል። እንግዲህ መማር ከቻል ከዚህ ማህበር ነው ብዙ ነገር መማር ያለብን ያገለገሉ ሰዎች እንደ ሸንኮራ ተመጠው ይጣሉ እንደዚህ አይነት እገዛ ያስፈልጋቸዋል። እና ይሄ ማህበር እኔን መሸለሙ ብቻ አይደለም። እስካሁን ብቻ በኢትዮጵያ ውስጥ ያደረጋቸው ነገሮች በጣም ብዙ ናቸው፣ በጣም ትልልቅ ናቸው። የመጨረሻው ባይሆኑም የማህበሩ ዓላማ ከዚህ የበለጠም አርቲስቶች ሰርተው መጨረሻ ላይ ወድቀው እንዳይቀሩ፣ ታሞ መታከሚያ እንዳያጡ፣ መቀበሪያ እንዳያጡ ብዙ እየጣረ ነው። እዛም ያለ ነው። ከዚህ የምንጠብቅ ብቻ ሳይሆን ተጠናክርን ይሄን ማህበር ማጠናከር እንዳለብን ሁሌ የምምለው ነው። አሁንም ይህንኑ ማገዝ አለብን። ውጭ ያላችሁ ጀርመን ሀገር ያሉ ኢትዮጵያውያን እኛን ለመርዳት ይህን ያህል ጥረት ሲያደርጉ እኛ ውስጡ ያለ ነው ችግሩን ቀማሽ የሆነ ሰዎች የበለጠ ችግሩን ለመዋጋት ችግሩን ለመጋፈጥ የበለጠ መተባበርና መስራት እንዳለብን ከዚህ የተማርን ይመስለኛል። መማርም አለብን። አንጋፋው ተዋናይ አብራር አብዶ በሽልማቱ ስነስርዓት ላይ በሎሬት ጸጋዬ ገብረ ምህድን የተደረሰውን ጴጥሮስ ያችን ሰዓት የተሰኘውን ትርኢት ተጫውቶ ነበር። እንደ አቡነ ጴጥሮስ ቆብ ደፍቶ መስቀል አጥልቆ በመድረክ ላይ ገጸ ባህሪውን ሲጫወት በአዳራሹ ያለውን ሕዝብ እጅግ ነበር ያስደምመው። እኔ ምንም አይረብሸኝም። ታስታወሽ እንደሆነ የሊቢያን ታሪክ አንቲ ፋሽዝም ጣሊያንን ለማስወጣት ሊቢያ ባደረገችው ጥረት የታገለ አንድ ቁርአን አስተማሪ ነበረ ኡመር ሙህታር የሚባል እሱ በጋዳፊ በትልቅ ገንዘብ ትልቅ ወጪ ተደርጎ በፊልም ይሰራ ሲል ያንን ካራክተር እንዲጫወት የተፈለገው በደንብ ባህሪውን የሚያወጣው አክተር ነው እንጂ እስላም ወይም አረብ አክተር ጠፍቶ አይደለም አንቶኒ ኩዊን ነው ከአሜሪካን ወጥቶ የሰራው አንቶኒ ኩዊን ፓጋን ነው ሃይማኖትም የለውም ምንድነው የተፈለገው በደንብ የሚጫወተው ሰው ነው እኔም ሰባ አራት ዓመተ ምህረት ላይ ወጋየ ታሞ ነበረ። የሳምባው ቲዩብ ተቀይሮ ስለነበር እኔ መስራት አልችልም፣ ሊጫወተው ግን የሚችለው አንድ ሰው አለ። እስላም ነው ብላችሁ ሌላ ተቃውሞ ከሌላቸው በስተቀር አብራር ብቻ ነው ሊሰራው የሚችለው ብሎ አለ። ብዙ ሰው ከሞከሩ በኋላ መጨረሻ ላይ አልተቻለም፣ ማምጣት አልተቻለም ባህሪውን። እኔ እንዲጫወት ተደረገ። ይህም በመጫወቴ ወጋየ ባለበት ቦታ በማሳየቴ ና ጸጋይም ራሱ ባለበት ምስክርነት ስለሰጡኝ እስካሁንም ከምወዳቸው ስራዎች አንዱ ነው። ብዙ ስራ ሰርቻለሁ። በጣም የምወደው ስራ ነው። ይኸውላችሁ ግራዚያኒ የተባለውን ሹማምንት ቀል በቀል እየጨፈጨፈ አይ መብራህን ምን ነው ኢትዮጵያን ጨከን ሽባ ምን ነው ቀንሽን ረሳሻ ከመቼ መቀነት ሽንታ ጠብቂባት፣ ልቦና ሽንታ ዞሪባት፣ ጣሯን፣ ሰቀቀኗን፣ ፈተናዋን ይብቃሳትያል። አላንቺ እኮ ማንም የላት አውሮፓ እንደው ትናጋዋን በፋሽሽታዊ ነቀርሳ ታርሳ፣ ተምሳ፣ በስብሳ ሂትለራዊባት ጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት እንደ ጣሊያንም ሆነ ተጫውተሃል? እንግዲህ ጣሊያን ሆኜ የተጫወትኩት በ1978 ነው። ጋሽ ብርሃኑ ዘሪሁን ነው የጻፈው ጎንደርኛ ነው የጻፈው። እኔ ጣሊያን ሆን ሲሉኝ፣ እንግዲያው አማርኛውን አበላሻለሁ። ምክንያቱም ጣሊያን መሆኑን የሚያሳይ ነገር መኖር አለበት፣ ልብሱ ብቻ አይደለም መሆኑ ያለበት ብዬ ፍልጥ ያለ አማርኛ ነው ማለት በጣም የጠራ አማርኛ ማለት ነው። ቆንጆ አማርኛ ነው የተጻፈው። ስለዚህ ያ የሚናገር ሰው ፈረንጅ ነው ብዬ ማመን ይከብደኛል፣ ተመልካች በሆኑ። ስለዚህ ተመልካቹ ፍጹም ፈረንጅ ነው ብሎ እንዲያምን ሜካፕ አደረግኩኝ። ከዛ ውጭ ደግሞ ቋንቋውን አማርኛውን አበላሽቼ ግማሹን ጣልያንኛ ጨምሬበት እና ሌላውን ደግሞ በአማርኛ የተበላሸ አማርኛ ማለት አንድ ፈረንጅ አማርኛ ሊናገር የሚችለውን ያህል አማርኛ አድርጌ ሰራሁት። በዛ ምክንያት ተወዳጅ የሆነ ረጅም ጊዜ ታየ፣ መድረክ ላይ ሁሉ ሁለት ሶስት ጊዜ እውነት ጣሊያን መሰያቸው ለመግደል ሙከራ ያደረጉብኝ ሰዎች ነበሩ። እንደዚህ አይነት ነገር ነው ያጋጥመኝ። በልልኝ ካልሽኝ አሁንም ልልሽ ምንድን ነው ከጣሊያንኛ ልጀምርና፣ ጣሊያን አገር ባልቻን ይዞ ሄዶ መሾም ያስባል። ሴናተር ሆኖ በሮማ አደባባይ ከበሮ ተመቶለት ሲሾም ይታየዋል በህልሙ። ይሄ የሻለቃው ሾጥ፣ የሻለቃ ተመርጦ ነው የመጣው ባልቻን በዓድዋ ጦርነት ስላሳፈሩ ጣሊያን፣ በማይጨው ጦርነት ከአርባ ዓመት በኋላ ቂም ይዞ የመጣ ጣሊያን Sacciuniso Mussolini non è Noi, responsabili di governo fascista, in tempo faremo il grandero e la celebretta dell'antica Roma. Per questa dovra che sto facendo, ho la fiducia che prossimamente sarò davanti al Duce che mi feliciterà. E sarò. ባልጭበራ ሰው ይሃ ነው ዳካ ማሸማገለ ነው እሰሮ እሰሮ ብዙ ቋንቋዎችን እንደሚናገር የነገረን የ63 ዓመቱ አንጋፋ ተዋናይ አብራር አብዶ ጣሊያንኛ አልችልም። አጋጣሚ ልማር ብዬ ጊዜ አጣሁኝ እና ፈረንሳይኛ፣ እንግሊዝኛ፣ አረብኛ ችላለሁ፣ ከውጭ ቋንቋዎች። ከሀገር ውስጥ ደግሞ ራጊኛ፣ አማርኛ፣ ኦሮምኛ እችላለሁ። አራት ልጆች አሉኝ። ባለትዳር ነኝ። አብራር የምትታወቀው በአብዛኛው አገር ፍቅር ስትተውን ነው። የመጀመሪያ ጀምሮ አገር ፍቅር ነው የጀመርኩት፣ የጨረስኩትም አገር ፍቅር ነው። በእርግጥ ጥሮታ ሳልደርስ ነው በ57 ዓመቴ ነው ቀደም ብዬ የወጣሁት። ምክንያት ነበረኝ የሚያስወጣ ምክንያት፣ ያው ጥሮታ ክልል ስለነበርኩኝ መውጣት ፈለግኩኝ፣ ወጣሁ። አሁን ከወጣሁ ወደ አራት ዓመት እንጨርሻለሁ። ግን እንደው አይናፍቅም? አሁን መድረክ ሂድ ሂድ አይልንም ይለኛል። ከዛ ተለይቼ አላውቅም። ከመደበኛ ሰራተኞች እቀድማቸዋለሁ ጠዋት። አገር ፍቅር ማንም ሰው እዛ ነው የሚያገኝ፣ የሚፈልግ ሰው ወይም እኔም ሰው የምቀጥረው እዛ ነው። እዛ እንኳ ባልቀጥር ሌላ ቦታ መሄድ ብፈልግ፣ በግሬም ብሄድ ቀጥታ በታክሲ እጄ አገር ፍቅር ነው መጀመሪያ የምሄደው። ይጠፋኛል እዛ ስደርስ ነው መሄድ የት እንዳ መሄድ እንዳለብኝ ማውቀ መኪናም ይዝ እንደሆነ መኪናም ራሱ ያው ቀጥታ ጎማው ራሱ ይዞኝ አገር ፍቅር ነው የሚሄደው። ከዛ በኋላ ነው ወደ ጉዳይ መሄደው። እዛ ሳልደርስ መሄድ አልችልም። ልምድ ነው በቃ። ምክንያቱም ከእናቴ ቤት በላይ የኖርኩበት ቤቴ ነው። በቃ ምን ልበልሽ፣ አርባ ሁለት ዓመት በጣም ረጅም ጊዜ ነው። እኔ በነበርኩበት ባለሁበት ሙያ ላለው ወጣት መናገር የምፈልገው ይላል አንጋፋው ተዋናይ አብራር አብዶ። በመጨረሻ እንግዲህ ለእኔ ለወጣቱ መንገር የምችለው ለወጣቱ አርቲስት ነው። በሙያ ምንድን ነው ለሙያው ፍጹም መሆን ያስፈልጋል። ሙያው መውደድ ያስፈልጋል። አለዛ ጥሎ መሄድ ሌላ ነገር መስራት ይቻላል። ሙያውን ካመኑበት እውነት ሙያው ምን ይፈልጋል ብሎ የሙያውን ዲሲፕሊን መጠበቅ እና ለሙያው ታማኝ መሆን ሙያውን ብቻ ከምንም ጋር ሳያቀላቅሉ ሙያውን መውደድ ያስፈልጋል። ከዛ በኋላ በራስ እርግጠኛ መሆን በሚሰሩት ነገር እርግጠኛ ሆኖ ወደ ነፈሰበት ሳይነፍሱ ራስን ሆኖ መገኘት። ጀርመን ቪስ ባደን ነዋሪ የሆነችው ወጣት ሚስጥረ ነጋሽ የኢትዮጵያ ብሔራዊ ኪነ ጥበብ ማዕከል መድረክ ተሳታፊና ተባባሪ አዘጋጅም ናት። በመድረኩ ጥያቄ የሚል ግጥሟን አቅርባ ነበር። ጥያቄ ይላል። በእጃችን ለመያዝ መግቢያ ወረቀት ይጠበቅብናል። ንስሐ መግባት መስፈርቱ ነውና ጾምና ጸሎት፣ ወገን እንሰብሰብ፣ ከበሩ እንዳንቀር፣ ለስሙ ምስጋና ለክብሩም እንዘምር። የሚገባውማ እንዲህ አልነበረም። ላደረግነው በደል የምንከፍለው የለም እያለን በእውነት እንለምን ይቅርታ እያሉ መምህር ሲያስተምሩ በእርጋታ፣ ከጥግ ላይ ሆኜ ሀሜት ከመዶለት የባጡን የቆጡን ነገር ከመፈትፈት ቄሱን ሳይሆን ቃሉን ባስብ ምን አለበት። ግጥም መጻፍ የጀመርኩት ስድስተኛ ክፍል ላይ ሆኜ ነው። ግን አገር ስቀይር ያው ቋንቋ ለመማር ምንስል አቁሜ ነበረ። ከዛ በኋላ ግን ያው እንደዚህ አይነት አጋጣሚዎች ሲፈጠሩና እንደዚህ አይነት መድረኮችን ሳገኝ መልሼ የመጽሐፍ ሞራሊ መነሳሳት ጀመረ። ከዛ ነው መጽሐፍ የጀመርኩት እንደገና። አሁን ማንባቸው ግጥሞች በጠቅላላ እዚያ ሀገር ከመጣው በኋላ የጻፍኳቸው ናቸው። ይህንን የኢትዮጵያውያን ማህበር በጣም ነው መወደው፣ ምክንያቱም አላማውም ይገባኛል። ለቀልድ አይደለም፣ ለግለሰብ ኪስ አይደለም፣ ወይም ማንኛውም ሰው ተነስቶ ቢዝነስ ለመስራት የሚያደርገው ነገር አይደለም፣ ንግድም አይደለም። ይሄ አንድ የሰው ልጅ ሕይወት ሊድንበት የሚችልበት መድረክ ነው። እኔ እዚህ አንድ ግጥም አንብቤ፣ አንድ ሰው አገር ቤት የታመመ ሰው መድኃኒት አገኘ ማለት ለእኔ በጣም ትልቅ የህሊና እርካታ ነው። ያ ነገር ስለሚያስደስተኝ ነው ምሰራው። በጣም ደስተኛ ሆኜ በፍቅርም ነው ምሰራው። ለዚሁ በጎ ተግባር ከአዲስ አበባ መጥታ መድረክ ላይ ሙዚቃዋቿን ያቀረበችው ድምፃዊት እመቤት ነጋሴ በበኩሏ፣ አው ማህበሩን ለመርዳት ነው በትብብር ያቀረብኩትኝ እንደ እግዚአብሔር ፍቃድ ስኬታማ ሆኗል እላለሁ። በአርማዶ ድረስ ሄደሽ እንደዚህ አይነት ትብብሩ ሲኖር ጥሩ ነው፣ ጥሩ ነገር ነው ያለው። ሁሉም ተባብሮ ቢለፋለ እንደዚህ አይነት ለኪነ ጥበብ ከወደቀ በኋላ ሳይሆን ሰው በቁሙ እያለ ቢረዳዳ ነው ደስ የሚለው። በተለይ አቶ ተፈሪ ፈቃደ በጣም ትልቅ ሚና እየተጫወተ ያለው ብቸኛ ሰው ነው። እንደዚህ አይነት ነገሮች ቢበረታቱ በጣም ጥሩ ነው እላለሁ። እንግዲህ አዲሱ ሙዚቃሽን ትጋብዥናለሽ። የትኛውን ነው ለዶቼ ቬለ አድማጮች ምትጋብዡ? ሁሉም ቆንጆ ነው። ሰንዳ በልን እንበለው ወይንስ ምን ይሻላለን እንበለው። እንግዲህ የቱ ይሻላል? ምን ይሻላል ይመስለኛል። ብዙትን የሚለው ለመላው ለኢትዮጵያ ዙ እንኳን አደረሳችሁ እንኳን አደረሳችሁ በሙሉ እላለሁኝ። ምን ያደርግልህ አላንተ አድማጮች የኢትዮጵያ ብሔራዊ ኪነ ጥበብ ማዕከል የአገር ሀብት የሆኑትን የኪነ ጥበብ ሰዎች በመደገፍ እየሰራ ያለው ስራ ይበል የሚያሰኝ ይመስለናል። በኢትዮጵያም ሆነ በጀርመን የሚገኘውን ይህንን ማዕከል በመደገፍ የኢትዮጵያን ኪነ ጥበብ ማጎልበት ይኖርብናል ያሉንን የማህበሩን አባላትና አንጋፋ የኪነ ጥበብ ሰዎች በማመስገን መሰናዶዬን እደመድማለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።